ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ኤስቢኤስ ዶትኮም ዶትዩ አምሃሪክ ያገኙ። የምሽቱ ዜናዎችን ከማቅረባችን በፊት ዋና ዋና ዜናዎቹን እነሆውም በኒው ሳውስ ዌልስ በተከሰተው የኮቪድ-19 ዴልታ ወረርሽኝ ሳቢያ የሟቾች ቁጥር አምስት ደረሰ። የቪክቶሪያ የኮቪድ-19 ገደብ በነገው ዕለት እንደማይነሳ ተነገረ። በኒው ሳውዝ ዌልስ ከ331,000 በላይ የኮቪድ ወረርሽኝ ድጎማ ክፍያ መፈጸሙም ተገለጸ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። በድጋሚ እንደምናምሽታቸዋል። ከምሽቱ ዜና ጋር ማርታ ነኝ። የቪክቶሪያ ፕሪምየር ዳንኤል አንድሪውስ በነገ ውለት ይነሳል ተብሎ የነበረው ገደብ እንደማይነስ አስታወቁም። እስከ መቼ ድረስ ሊቆይ እንደሚችልም ከመናገር ተቆጥበዋል። ቢያንስ ቢያንስ እስከ ነገ ድረስ መጠበቅ አለብን ብለዋል። የተቀመጠውን ገደብ በነገ ውለት እኩለ ሌሊት ላይ ለማንሳት ዝግጁ አይደለንም። አውቃለሁ፣ ነገሩ የሚያስጨንቅ እንደሆነ። ነገር ግን እኔ እዚህ የቆምኩት ከነገ በኋላ የሚሆኑትን ህጎችንና መመሪያዎችን ለመናገር አይደለም። ከፍተኛ የጤና ኦፊሰሩ ለእኔና ለባልደረቦቼ የሚያሳውቁትን ይሆናል። ይህ የሚሆነው ዛሬ ምሽትና ነገ ጠዋት ላይ ነው። በዚህ ላይ ተመስርቼ እውነተኛ መረጃዎችን ይሽ እቀርባለሁ። ቪክቶሪያ በዛሬ 213 አዲስ የኮሮና ቫይረስ ተጠቂዎችን በማስመዝገቧም ነው ይህ ውሳኔ የተላለፈው። በኒው ሳውዝ ዌልስ በተከሰተው የኮቪድ-19 ዴልታ ወረርሽኝ ሳቢያ የሟቾች ቁጥር አምስት ደረሰ። በዛሬ ሁለትም በሃምሳዎቹ ዕድሜ ውስጥ ያለች አንዲት ሴት በመኖሪያ ቦታ ውስጥ ህይወቷ አልፎ ታገኝታለች። የኮሮና ቫይረስ ከታየ ጀምሮ በአጠቃላይ በሲድኒ የሞቱት ሰዎች ቁጥር 61 ደርሷል። የመንግስት ሰርቪስ ሚኒስትር ሊንዳ ሬኖልድስ መንግስት በኮቪድ-19 ሳቢያ ችግር ውስጥ ላሉ ሰዎች የሚያቀርበው ክፍያ ለቤተሰቦቻቸው በጠረጴዛ ላይ ምግብን ለማቅረብ በቂ ነው ሲሉ ገልጸዋል። አያይዘውም በአሁን ሰዓት ያለው አሰራር ቀድሞ ከነበረው የጆብ ኪፐር ክፍያ ጋር ሲነጻጸር የተሻለ እንደሆነም ገልጸዋል። ይህ ጊዜያዊ የሆነ የእርዳታ አገልግሎት ሲሆን ቤተሰቦች በጠረጴዛቸው ላይ ምግብን ለማቅረብና የአገልግሎት ክፍያዎችን ለመክፈል የሚያስችላቸው ነው። ጆብ ኪፐር ባለፈው አመት በተግባር ላይ የዋለ ፕሮግራም ሲሆን ለተለየ ሁኔታ አገር አቀፍ ገደብ በተጣለበት ጊዜ በተግባርም የዋለ ነው። በተያዥም ያለው ሁኔታ ባለመቆሙ መንግስትም የተለያዩ አማራጮችን አስተዋውቋል። ስለሆነም ይሄኛው የተሻለ እንደሆነም እናስባለን ብለዋል ሚስ ሬኖልድስ። አያይዘውም በኒው ሳውዝ ዌልስ 331 ሺህ የኮቪድ-19 የወረርሽኝ ክፍያዎች መፈጸማቸውንም ገልጸዋል። የሙሉ ጊዜ ስራን የሚሰሩ በሳምንት የ600 ዶላር ክፍያን የሚያገኙ ሲሆን ከ20 ሰዓት በታች የሚሰሩ በሳምንት 375 ዶላር ይከፈላቸዋልም ብለዋል። በኒው ሳውዝ ዌልስ አዳዲስ የኮሮና ቫይረስ ክትባት መስጫ ቦታዎች ይፋ ሆኑ። እነሱም ቤልሞንት ሌክ ማኳየር ናቸው። በተጨማሪም በርካታ ሰዎችን በአንድ ጊዜ የሚያስተናግዱ ማዕከሎች በሲድኒ በማኳየር ፊልድስ ና ውሎንጎክ በመጪው ሳምንት ይከፈታሉ። የኒው ሳውዝ ዌልስ ሄልስ በበኩሉ አቅርቦቱ ካለ በየሳምንቱ 200 ሺህ ያህል ሰዎችን ለመከተብ በመዘጋጀት ላይ እንደሆነ ገልጿል። በነገ ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት በፐርስ ዝናባማ ሊሆን ይችላል፣ 17 ዲግሪ ሴንቲግሬድ። አደላይድ ዝናብ ይኖራል፣ 14 ዲግሪ ሴንቲግሬድ። ሜልበርን ዝናብ ይጥላል፣ 14 ዲግሪ ሴንቲግሬድ። ሆባርት እንዲሁ ዝናብና ና ንፋስ ሊኖር ይችላል፣ 11 ዲግሪ ሴንቲግሬድ። ሲድኒ በተመሳሳይ ሁኔታ ዝናብ ይኖራል፣ 18 ዲግሪ ሴንቲግሬድ። ብሪዝበን ፀሐያማ፣ 20 ዲግሪ ሴንቲግሬድ። ዳርዊን በአብዛኛው ፀሐይ ሊሆን ይችላል፣ 33 ዲግሪ ሴንቲግሬድ። በነገው እለት በአዲስ አበባ ከፍተኛው 18 ዝቅተኛው 13 ዲግሪ ሴንቲግሬድ የአየር ጠባይ ይመዘግባል። እንዲሁም የምንዛሬ ዜናን ስንመለከት በዛሬው እለት አንድ የአውስትራሊያ ዶላር 32.56 የኢትዮጵያ ብር፣ አንድ የአሜሪካ ዶላር 44.00 እንዲሁም አንድ ዩሮ 51.98 የኢትዮጵያ ብር ተመንዝሯል።